የኬንያ ፖሊስ የናይሮቢ ከተማ ከንቲባ በሙስና ወንጀል ተጠርጥረው ዛሬ በቁጥጥር ስር ውለዋል። ማይክ ሶንኮ ወደ ሶስት ነጥብ አምስት ሚሊዮን የአሜሪካ ዶላር መዝብረዋል ተብሎ መወንጀላቸውን ፖሊስ አስታውቋል። ገልሞ ዳዊት ዝርዝሩን ይዟል። በሀገሩ ፖለቲካ በአነጋጋሪነታቸው የሚታወቁና ናይሮቢን እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በከንቲባነት እያስተዳደሩ ያሉ ማይክ ምቡቪ ሶንኮ በሙስና ወንጀል ተጠርጥረው ዛሬ በፖሊስ ቁጥጥር ስር ውለዋል። የኬንያ ጸረ ሙስና ኮሚሲዮን በቅርቡ በማይክ ሶንኮ ላይ የሕዝብ ሀብት መዝብረዋል በሚል ምርመራ ሲያካሄድባቸው የነበረ ሲሆን ዛሬ ጠዋት የኬንያ ጠቅላይ አቃቢ ሕግ ዲሬክተር ባዘዙት መሰረት ከንቲባው በባቡር ጉዞ ላይ ያሉ በቁጥጥር ስር ውለዋል። የኬንያ ጠቅላይ አቃቢ ሕግ ዲሬክተር ኑርዲን ሀጂ ማይክ ሶንኮ 3.5 ሚሊዮን ዶላር የሚገመት የሕዝብ ሀብትን መዝብረዋል ብለዋል። በዚህ ረገድ ስማቸው ከላይ የተጠቀሱት በሚከተሉት ወንጀሎች እንዲከሰሱ ትእዛዝ አስተላልፊያለሁ። የሙስና ወንጀሎችን መተባበር፣ የጸረ ሙስና ኮሚሽን አዋጅ አንቀጽ አርባ አምስት ህዝባር ሁለት በሚጻረር መልኩ የመንግስት የሽያጭና ግዥን ህግ መጣስ፣ የግል ጥቅም በማስቀደም ስልጣንን በአግባብ ስልጣንን ያለ አግባብ በመጠቀም የህዝብን ሀብት ህጋዊ ባልሆነ መንገድ በመቀራመትና የህዝብን ገንዘብ በመሰወር እንዲከሰሱ ታዟል። ኑርዲ ናጂ ከማይክ ሶንኮ ጋር አብረዋል ባሉት ግለሰቦችና ድርጅቶች ላይም ክስ እንዲከፈት ታዘዋል። በዚህም የናይሮቢ ከተማ ግዢ ቢሮ ጸሐፊ ፒተር ምቡጓ፣ የእቃ ግዢና አቅርቦት ኃላፊ ፓትሪክ ሞዋንጊ፣ እንዲሁም ሌሎች የተለያዩ ኃላፊነቶች ላይ አሉ የተባሉ አምስት ሰዎች ማለትም ኤድዊን ካሪውኪ፣ ሎረንስ ሞዋንጊ፣ ፕሬስቶን ሞዋንዲኪ፣ ዋምቦይ እንዲካ እና ኤንድሪው ኛሴጎ በሙስና ወንጀሉ ተከሰዋል። በከንቲባው ላይ የምርመራ ስራ የተጀመረው ከወራት በፊት ሲሆን ማይክ ሶንኮ ወደ ስልጣን ሲመጡ ያላቸው ሀብት መጠን በትክክል አለማሳወቃቸውም የምርመራው አካል ነው ተብለዋል። ስማቸው በሙስና እንዲሁም በአደንዛዥ እፅ ንግድ ጋር በተደጋጋሚ የሚነሳው እኚው ከንቲባ ከወራት በፊት ናይሮቢ ፍርድ ቤት ቀርበው የአገሩ ጸረ ሙስና ኮሚሲዮን ምርመራ እንዳያካሄድባቸው ትዕዛዝ እንዲተላለፍ ቢጠይቁም ጉዳዩን የያዙት ዳኛ ግን የከንቲባውን ጥያቄ ውድቅ አድርገዋል። ማይክ ሶንኮ ብዙ ጊዜ ያላቸውን ሀብት የሚያንጸባርቁ አልባዛትና ጌጦችን በማድረግ የሚታወቁ አነጋጋሪ ፖለቲከኛ ናቸው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።